ባለፈው ሳምንት ብሪታንያ ከዛሬ 150 ዓመት በፊት ከንጉሰ ነገስት ዳግማዊ አጼ ቴዎድሮስ አስክሬን ላይ ቆርጣ የወሰደችውን ጸጉር መመለሷ ኢትዮጵያውያንን አስደስቷል። ስለ ቅርስ ጉዳይ የሚቆረቆሩ ምሁራንንም እሰየው አሰኝቷል። የታሪክ አዋቂው አቶ አሉላ ፓንክረስት የአጼ ቴዎድሮስ ቁንዳላ መመለስ ታሪካዊ ነው ሲሉ ነው የገለጹት። እንግዲህ ይሄ በጣም ታሪካዊ የሆነ ውሳኔ ነበረ። የብሪቲሽ ናሽናል አርሚ ሚውዚየም ይህንን የአፄ ቴዎድሮስ ጸጉርን ለመመለስ ሲወስኑ የዛን ጊዜ የተደረገው ድርጊት ትክክል እንዳልሆነ ማመኑ ራሱ እና እጁን አልሰጥም ብሎ ራሱን አፄ ቴዎድሮስ ሲገል የደረሱት ወታደሮች ከሸሚዙ ቁራጭ እየቆረጡ ጸጉሩን እየቆረጡ እንደ ማስታወሻ መውሰዳቸው ራሱ በጣም ነውር ድርጊትና ተገቢ ያልሆነ አሰራር መሆኑን መገንዘብ መገንዘብና ይህንን ማመን ራሱ ትልቅ ነገር ነው። በብሪታንያ ሙዚየም የሚገኘውን የተዘረፉ የኢትዮጵያ ቅርሶች ለማስመለስ የሚሟገቱት የታሪክ አዋቂው አቶ አሉላ ፓንክረስት የአጼ ቴዎድሮስ ቁንዳላ ወደ ለንደን ወዳለው ቤተመዘክር ሊደርስ የቻለው አጼ ቴዎድሮስ እጄን ለጠላት አልሰጥም ብለው ራሳቸውን ሰውተው ሲሞቱ የዚያን ጊዜዎቹ የእንግሊዝ ወታደሮች ከአፄ ቴዎድሮስ ጸጉር ቆርጠው ወስደው በግል ካስቀመጡ በኋላ በልጅ ልጆቻቸው ወደ ብሪታንያ ሙዚየም የዛሬ ሃምሳ ዓመት ግድም በፊት መምጣቱን ተናግረዋል። እና የእንግሊዝ ጦር ወታደሮች መቅደላ አምባ ላይ ሲደርሱ አጼ ቴዎድሮስ እሳቸውን ገለው መሬት ላይ ሲያገኟቸው እሳቸው መሆናቸውን ወዲያውኑ አላወቁ እና ተራ ልብስ ለብሰው ነበር። ሽጉጡን ሲያገኙ ነው ወታደሮቹ ይህን ነገር የተረዱት። እና ወዲያውኑ ሸሚዛቸውን፣ ልብሳቸውን እየቀደዱ ማስታወሻ መውሰድ እንደዚሁም ማተባቸው፣ ክታባቸውን እና ጸጉራቸውን ምን ያህል እንደተቆረጠ ማን እንደተቆረጠ የሚለው ነገር ብዙም እንኳን መረጃ ባይኖር አንደኛው ሰዓሊ የ ለልጆቹ ይህን ጸጉርና ለሚስቱም አንድ ቀለበት መላኩን በደብዳቤ በማስታወሻ መላኩን ታሪክ ይዘግባልና ያንን የእሱ ልጅ ልጆች ናቸው፣ የእሱ ዘመዶች ናቸው። አንድ ሀምሳ ዓመት በፊት ለዚህ ለናሽናል አርሚ ሚዚየም ብሔራዊ የጦር ሰራዊት ሚዚየም እንደ ስጦታ የሰጡት እና ይሄንን እንግዲህ ከዛ በፊት የጸጉሩ በዚህ በቤተሰብ ውስጥ ነበረ የነበረው እንደ ማስታወሻ የአጼ ቴዎድሮስ ጸጉር እስከ ቅርብ ጊዜ በብሪታንያ ሙዚየም ለሕዝብ እይታ ክፍት እንደነበር በድረገጽም ይታይ እንደነበር እና በኢትዮጵያ በኩል ግፊት ተደርጎ ለእይታ እንዳይቀርብ መደረኩን የታሪክ አዋቂው አቶ አሉላ ፓንክረስት አስታውሰዋል። ዶክተር ሂሩት ወልደማርያም ስትሄድ አምና ሙዚየሙን ስትጎበኝ ይህን ጸጉር ለህዝብ እይታ ቀርቦ በድረ ገጻቸው መታየቱ ትክክል እንዳልሆነ ነውር አይነት ድርጊት መሆኑን ተናግረው ነበረ እና የዛን ጊዜ ሚውዚየሙ ጉዳዩን አስቦበት ከጥቂት ቀናት በኋላ ከድረ ገጻቸው ጋር ላይ አንስተውት እንደዚሁም ለህዝብ እይታ እንዳይቀርብ ተደርጎ ይመክሩበት ጀመረ። የብሪታንያ ሙዚየም ለዘመናት የያዘውን የአጼ ቴዎድሮስ ጸጉርን መመለሱ ወደፊትም ሌሎች ቅርሶችን ለመረከብ መንገድ ከፋች መሆኑን የኢትዮጵያ የባህል የቱሪዝምና የወጣቶች ሚኒስቴር የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ ገዛህኛ አባተ ተናግረዋል። ይህ የኔም እምነት ነው ሲሉ አቶ አሉላ ፓንክረስት ታክለዋል። በቅርቡ የወጡ አንዳንድ ዘገቦች እንዳመለከቱት ከብሪታንያ የተመለሰው የአጼ ቴዎድሮስ ጸጉር እጅግ ትንሽና የአምስት ሳንቲም ስፋት ማለትም ርዝመት ያለው ነው ይላል። ይህ ምን ያህል እውነት ይሆን? አቶ አሉላ ፓንክረስት፣ እንደዛ ይመስለኛል። ምክንያቱም ከድረ ገጻቸው ከማንሳታቸው በፊት ቅድም እንዳልኩት የአጼ ቴዎድሮስ የጻፉት ደብዳቤ ነበረ ማተሙ ያለበት እና እዛ ላይ ተለጥፎ ነው ያለው፣ ግን ሚዚየሙ ሁለት የፀጉር የተቆረጠ ጸጉር እንደነበራቸው እና ከተለያየ ቦታ እንደመጣና የሚጠረጠረው ሌሎችም ወታደሮች ለቤተሰቦቻቸው ስለላኩ ወይ በሌላ ሚዚየም ወይ ደግሞ በሌላ ግለሰብ እጅ ሊኖር ይችላል የሚል ጥርጣሬ አለ።